የኦሮሚያ ብሔራዊ ክልላዊ መንግስት በክልሉ ፍርድ ቤትና ከፌዴራል በተሰጠው ውክልና ተፈርዶባቸው በእርምት ላይ የሚገኙ አስር ሺህ የህግ ታራሚዎች በዛሬው እለት በይቅርታ መለቀቃቸውን በምክትል ቢሮ ኃላፊ ማዕረግ የክልሉ ፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ መለስ አባይነህ ተናግረዋል። ታራሚዎቹ በክልሉ ፕሬዚዳንት በኩል ይቅርታ የተደረገላቸው ሲሆን በክልሉ ህገ መንግስት አንቀጽ ሃምሳ ሰባት ድንጋጌ መሰረት የተለቀቁ ናቸው ተብሏል። መጪውን የገና በዓል ምክንያት በማድረግ ይቅርታው የተከናወነ መሆኑንም የህዝብ ግንኙነት ኃላፊው ገልጸዋል። ከዚህ በፊት በአመት አንድ ጊዜ ብቻ ነበረ። አመት በዓልን አንተርሶ በተለይ የዘመን መለወጫ የኢትዮጵያ ዘመን መለወጫ ላይ የቅርታ ስራ ሲሰራ ነበረ። ከባለፈው አመት ደግሞ ይሄን ነገር ህዝቡም ታራሚውም እየጠየቀ በአመት ሁለቴ እንዲሆን ሆኗል። አሁን ይህም የሁለተኛው ጊዜ ማለት ነው። እንግዲህ ያው የገናም በዓል አከባበር ጋራ በማያያዝ ታራሚዎች ወደ ማህበረሰቡ ተቀይጠው ህይወታቸውን እንዲገፉ ይደረጋል። እንደ አቶ መለሰ ገለጻ ታራሚዎቹ በቆይታቸው መጸጸታቸውና በጥሩ ሁኔታ መለወጣቸው በማረሚያ ቤቱ የታመነባቸውና ወደ ማህበረሰቡ ቢቀላቀሉ ለውጥ ሊያመጡ ይችላሉ የተባሉ ናቸው። የእድሜ ልክ ጽኑ እስራት ተፈርዶባቸው አስራ ሶስት ዓመትና ከዛ በላይ የታሰሩ ጽኑ እስራት ተፈርዶባቸው አንድ ሶስተኛውን ያጠናቀቁ ታራሚዎች በይቅርታው የተካተቱ ሲሆን የሀገሪቱን ህገ መንግስት አንቀጽ 28 ን ተላልፈው ወንጀል የፈጸሙና ሌሎች ከባድ የሚባሉ ወንጀሎችን ፈጽመዋል ተብለው የታሰሩ ታራሚዎች ግን በይቅርታው እንደማይጠቃለሉ አቶ መለስ አብራርተዋል ከበድ ከበድ ያሉ ወንጀሎች ነፍስ ግድያ፣ የህጻናትና እና ሴቶች በተለይ ሴቶችን አስገድዶ መድፈር እና በእነሱ ላይ የተደረጉ ጥቃቶች እዚህ ውስጥ አልተካተቱም። ምክንያቱም እነህን ማህበረሰብ እነህን ህዝብ ክፍል ከመጠበቅ አኳያ እነሱ ላይ የሚደርስ ጥቃት ክብደት እንዳለው ለወደፊት ምህረት እና የቅርታምን እንደማያሰጥ ማህበረሰቡም ሆነ ሌሎች እንዲረዱት ከማድረግ አኳያ ተብሎ እና ሌሎች ደግሞ ከባድ ዝርፊያዎች። የፖለቲካ እስረኞችን ይጨምራል? በፖለቲካ ምክንያት የታሰሩ ሰዎችን በፖለቲካ ምክንያት የታሰሩ ሰዎች አይጨምርም። በብዛት እሱ ራሱ ምን አይነት ነው የሚል እንትን የሚላለ ግን፣ እስካሁን ድረስ በእነሱ በኩል ያ በፌዴራል መንግስት ስር ነው የፖለቲካ ጁሪስዲክሽኑ ወይም ስልጣን የፍርድ ቤትም ስልጣኑ በዛ በኩል ነው የሚታዩት። እኛ ጋ አይጨምርም። በፌዴራል ደረጃ ነው የፖለቲካ ጉዳዮች፣ የህገ መንግስት ጉዳዮች፣ እነኛ አገራዊ ጉዳይ የሆኑት ኦልሬዲ እንትናቸው የፍርድ ቤት ስልጣናቸውም ምኑ ሁሉም ነገር በፌዴራል በኩል ስለሚሆኑ እዚህ የሚታይ ነገር የለም። ጉዳዩን አስመልክቶ ዶቸ ቬለ ያነጋገራቸው ስማቸው እንዳይጠቀስ የፈለጉ አንድ የኦሮሚያ ክልል ነዋሪ የሚከተለውን አስተያየት ሰጥተዋል። በዛሬው ዕለት ያው የገና በዓልን አስመልክቶ የአስር ሺህ የሚሆኑ የህግ ታራሚዎች መለቀቃቸውን ሰምተናል። እንግዲህ እዛ ላይ ያለኝ አስተያየት ብዙ ነገሮችን አያካትትም የሚል ነገር ነበረ ያለው። የፖለቲካ እስረኛ አያካትም። በዛ ላይ የተለያዩ ወንጀሎችንም የሰሩትን ሰዎች አያካትም። ለምሳሌ መድፈር፣ የመግደል እንትኖችን የማያካትት ከሆነ እንግዲህ ኦሮሚያ ላይ እንደሚያሳየው እስር ቤት እና መንግስት መጨናነቁ ነው የሚያሳየው የሞት ፍርድ የተፈረደባቸው ከአሁን በፊት በይቅርታ ተለቀው ድጋሚ ወንጀል የፈጸሙ በህገወጥ የሰዎች ዝውውርና በሙስና ወንጀል የታሰሩ ታራሚዎችም በይቅርታው አለመካተታቸውን ከክልሉ መንግስት የተገኘው መረጃ ያመለክታል።